ከአዲስ አበባ ወደ አምቦ በሚወስደው መንገድ በምዕራብ ሸዋ ዞን ደንዴ ወረዳ የምትገኘው የጊንጪ ከተማ ትናንት ሚያዝያ 22 ቀን 2010 ዓ ም ተቃውሞ አገርሽቶባታል። የከተማዋ ነዋሪ የሆኑ የአይነማኝ ለዶይቸቨለ እንደተናገሩት በተቃውሞ የተሳተፉት አብዛኞቹ ተማሪዎች ናቸው። ተቃውሞ እያሰሙ ከትምህርት ቤቱ አንስቶ እስከ ቴክኒክና ሙያ አካባቢ ድረስ ሰልፍ ወጥተው ነበረ። ከአምስት መቶ በላይ ይሆናሉ። ምክንያቱ የመንግስት ይውረድ ነው። ጠቅላይ ሚኒስትርም ቢቀየርም ምንም የተቀየረ ነገር ነገር የለም። አዲስ ነገር አላየንም። ያው ነው። የሞተ ህዝብ ቁጥር እየጨመረ ነው እንጂ ምንም የቀነሰ ነገር የለም። ስለዚህ መንግስት አንፈልግም፣ ይውረድልን ነው ስሜ ይጠቀስ ያሉት የከተማዋ ነዋሪ እንደተናገሩት በትናንትናው እለት አደባባይ የወጡት አብዛኞቹ የሁለተኛ ደረጃ ትምህርት ቤት ተማሪዎች ናቸው። እንደ አይን ማኙ ገለጻ ጥቂት የከተማዋ ነዋሪዎችም ተቀላቅለዋቸዋል። ጠቅላይ ሚኒስትር ቢቀየርም አዲስ ነገር አላየንም የሚል ተቃውሞ የተደመጠበት ሰልፍ ጸጥታ ኃይሎች በተጠቀሙት አስለቃሽ ጭስ መበተኑን የተናገሩት የአይን ማኙ የታሰረም ሆነ ጉዳት የደረሰበት ሰው አለመኖሩን አስረድተዋል። ስሜቱ መረሻ ላይ ጥሩ አልነበረም። አጋጣሚ ኦሮሚያ ፖሊሶች አብረው ነበሩ። መጨረሻ ላይ መከላከያዎች ምን መጡ ወታደሮች እና እነዛ ሲመጡ ያው የሆነ ትንሽ ርግር ነገር ተፈጥሮ ነበረ። ከዛም በተማቸው የታሰረም የለ ግን በአስለካችች ነው ያባረሯቸው። ትዊተር እና ፌስቡክን በመሳሰሉ ማህበራዊ መገናኛ ዘዴዎች የተሰራጩ መረጃዎች የጊንጪው ሰልፍ የተደረገው የኢትዮጵያ መንግሥት ለሚድሮክ ኩባንያ የሰጠውን የስራ ፈቃድ በድጋሚ ማደሱን በመቃወም እንደሆነ አትተዋል። የአምቦ ዩኒቨርሲቲ መምህሩ ቀና ደሜ በግል የትዊተር ገጹ የሚድሮክ ፈቃድ በድጋሚ በመታደሱ ምክንያት ከአምቦ 25 ኪሎ ሜትር ገደማ በምትርቀው ጊንጪ እንደገና ተቃውሞ ተቀሰቀሰ የሚል መረጃ አስፍሯል ንብረትነቱ የሼክ ሙሐመድ አላሙዲ የሆነው ሚድሮክ ወርቅ ማዕድን ኃላፊነቱ የተወሰነ የግል ማህበር ወርቅ ከሚያመርትበት ለገደምቢ አቅራቢያ የምትገኘው ሻኪሶ ውጥረት ነግሶባታል ነዋሪዎች በአደባባይ ሰልፍ ተቃውሟቸውን ለመግለጽ ፈቃድ ጠይቀው መከልከላቸውን የተናገሩ የሻኪሶ ከተማ ነዋሪ እንደሚሉት በዛሬው ዕለት የጸጥታ አስከባሪዎች በብዛት በከተማዋ ይታያሉ። ሰው እየተቃወመ ነው ያለው። ሰልፍ ለማድረግም ተጠይቆ ነበር። ነገር ግን ወታደሮች ምናምን ከተማውን ሞልተውታል። ያው ቴንሽኑ ትንሽ ጨምራል። እስካሁን ግን ወደ ሰልፍ አልተወጣም። በዙሪያ ያሉ ከተሞች ላይ ሰልፍ አለ። ከዚህ አስራ አምስት ሀያ ኪሎ ሜትር አካባቢ ሰልፍ ተደርጓል። ከዚህ ሰላሳ ኪሎ ሜትር የሚሆን ሀዲማ የሚባል ቦታ አለ። ሌላ ደግሞ ውሀር ቀሎ የሚባልም ቦታ እንደዚሁ ሰው ተሰልፏል። ትናንትና ሌላ የሻኪሶ ነዋሪ ከትናንትናው ዕለት ጀምሮ የጸጥታ ኃይሎች በከተማዋ ጥበቃ በማድረግ ላይ መሆናቸውን ለዶይቸ ቬለ አረጋግጠዋል። የከተማዋ ነዋሪዎች ለሚድሮክ ኩባንያ የተሰጠው የወርቅ ማምረት ፈቃድ እንዳይታደስ ሲጠይቁ ረዥም ጊዜ እንዳስቆጠሩ የሚናገሩት ነዋሪው ከመንግስት አጥጋቢ ምላሽ አለመገኘቱን አስረድተዋል። ትላንት ጀምሮ በወታደሮች ተከባነዋል ቹ እንቅስቃሴ ምንም አይነት እንቅስቃሴ የለም። የትምህርት፣ የስራ፣ የምንም አይነት እንቅስቃሴ የለም። እንደዛ አይነት ሁኔታ የአክሱም ከተማ ጥያቄ ላይ ረዥም ጊዜ ጠይቅ ነበረ የአካባቢው ሕዝብ ብሎ እንደገና አስር አመት ጥያቄ ቢጠይቅ ሳለ እኛን ካንሳ አማከቡ ይህም በቃውሞ ይዘምጋል። የሼክ መሐመድ አላሙዲ ኩባንያ የሆነው ሚድሮክ ከኢትዮጵያ መንግስት ላይ በገዛው የለገደንቢ ወርቅ ማምረቻ ቦታ አሰራር ላይ ጥያቄ መነሳት ከጀመረ 11 ዓመታት በላይ እንዳለፈ ጋዜጠኛና የፊልም ባለሙያው ይድነቃቸው ጋሻው ይናገራል። ይድነቃቸው ተወልዶ ያደገው በኦሮሚያ ብሔራዊ ክልል የጉጂ ዞን ውስጥ በምትገኘው ሻኪሶ ነው። ይድነቃቸው በአብዛኛው የአካባቢው ነዋሪዎች ዘንድ ለኩባንያው የተሰጠው የስራ ፈቃድ ይታደሳል የሚል ግምት እንዳልነበር ይናገራል። በጋዜጠኛው እምነት መንግስት ለአቤቱታዎቹ መፍትሔ ሳያበጅ ለተጨማሪ አስር ዓመታት ፈቃዱን ማደሱ ነዋሪዎቹን ለቁጣ ዳርጓቸዋል። ጥያቄው ሲነሳ የነበረው ከ97 ዓመተ ምህረት ጀምሮ ነበር እና አሁን ልክ ኮንትራቱ ሲያልቅ መንግስት ወይ የሚድሮክ ኢትዮጵያን አሰራር ይቀይረዋል ኦር ደግሞ ሚድሮክ ኢትዮጵያ ራሱ ከዚህ በፊት የነበረውን ተፈጥሮ ላይ የደረሱትን ዳሜጆች እንዲያስተካክል የራሱ አዲስ አሰራር ሊያቀርብ ይችላል ኦር ደግሞ ሙሉ ለሙሉ ካምፓኒው ወጥቶ እነዚህን ሴፍቲዎች፣ እነዚህን የማህበረሰቡን የጤና ጉዳዮች የሚጠብቅ አዲስ ካምፓኒ ይገባል ተብሎ ነበር ሲጠበቅ የነበረው። ከዛ አንጻር ሰው በተደጋጋሚ ስብሰባዎች ሲያደርግ ከመንግስት አካላት ጋር እንደገና ደግሞ ከራሱ ከሚድሮክ ኢትዮጵያ ከሚድሮክ ጎልድ ባለስልጣናት ጋር የተለያዩ ስብሰባዎችን ሲያደርግ የሚቀ የሩ ነገሮችን ኤክስፔክት አድርጎ ነበረ። መንግስትም ትንሽ ሌት የሆነበት ሪዝን በቃ በተቻለ መጠን ይህንን ነገር ሊያስተካክል ነው ብሎ ሰው ጠብቆ ነበር እንጂ በድብቅ እንደዚህ ሰው ሳያውቅ ሰውን ሳያማክሩ ነው ይሄ ፊርማ ተፈረመ የተባለው አሁን እና ሌላ ለአስር አመት እንደገና ኤክስቴንድ አድርገውላቸዋል ሲባል በዛ ይመስለኛል አሁን እንደ አዲስ ሰው ተነስቶ እዚህ ውጥረት ውስጥ የገባው እና የሚድሮክ ኢትዮጵያ ድረገጽ እንደሚጠቁመው የመንግስት ንብረት የነበረው ለገደምቢ ወርቅ ኢንተርፕራይዝ ለሼክ መሐመድ አላሙዲ ኩባንያ ከተሸጠ ሀያ አንድ አመታት ተቆጥ ተቆጥረዋል። ኩባንያው የወርቅ ማምረት ስራውን የጀመረው በጎርጎሮሳዊው ነሐሴ 1998 ዓ ም መሆኑንም ይኸው ድረገጽ ያትታል። የለገደንቢ ወርቅ ማምረቻ ከኢትዮጵያ ግዙፉ ሲሆን በአመት 4.5 ቶን ወርቅ ይመረትበታል። የአካባቢው ነዋሪዎች እንደሚሉት ከዚህ ተፈጥሯዊ ሀብት የሚገባቸውን ጥቅም አላገኙም። የወርቅ ማምረቻው በሚጠቀመው ኬሚካል ሳቢያም በአካባቢው ነዋሪዎች ላይ ጉዳት ደርሷል ሲሉ ይከሳሉ። የአካባቢ ማህበረሰብ ተጠቃሚ መሆን እንዳለበት ያስባል። በዛ ሌላ አካባቢው ማህበረሰብ የተለያዩ አገልግሎት ሰጪ ተቋማትን ኔትወርክ እንዲሰራም ኤክስፔክት ይደረግ ነበረ በፊት ላይ። ነገር ግን የተደረገው ነገር ከዚያ ተቃራኒ ነው። ወንዞች በኬሚካል የሚበከል ነገር አለ። አካል ጉዳተኛ የሆኑ ልጆች ይወለዳሉ። ልጆች ብቻ ሳይሆኑ እንስሳት ጭምር አካል ጉዳተኛ ሆነው የመወለድ ነገር አለ። በዚህ ዙሪያ ማለት ነው። በሰዎቹ ሰው ሁሉም አብዛኛው ሰው ይቃውማል ድርጅቱ እያደረገ ያለውን ነገር። ተጠቃሚ የመሆንም ጥያቄ አለ በአካባቢው በሚገኘው የማዕድን ሀብት ስሟ የሚነሳው የሻኪሶ ከተማ በእድሜዋ አሮጌ ብትሆንም እጅግ እንደተጎሳቆለች ዛሬ ላይ መድረሷን ይድነቃቸው በቁጭት ይናገራል። እንደ ጋዜጠኛው አባባል ከተማዋ በቂ የንጹህ መጠጥ ውሃ አቅርቦት የላትም። ኩባንያው ጭምር የሚገለገልበት መንገድ ተጀምሮ አልተጠናቀቀም። የአካባቢው አስተዳደርም የነዋሪውን ሕዝብ ጥቅም ለማስጠበቅ የሚችልበት ተሰሚነት አጥቷል። እስካሁን ድረስ አስፋልት የሌላት ንጹህ የመጠጥ ውሃ እንኳን የሌላት በጣም የምታሳዝን ከተማ ነች ሻኪሶ። በአሁኑ ሰዓት ግን በቢሊዮን ዶላሮች የሚቆጠሩ ገንዘቦች ይታፈሱበታል። የከተማ አስተዳደሩ ይህንን ፖሻ ጎ ለሰው የሰውን ጥቅም አስጠብቆ መንገድ ለማሰራት ምንም አቅም የለውም። ስምንት ዓመት ሊሆነው ነው ኦር ስድስት ዓመት። የሚገርምህ አንድ አንድ መንገድ አሁን ከተጀመረ አስራ ስምንት ኪሎ ሜትር ከክብረ መንግስት ሻኪሶ የሚደርስ መንገድ ለዛውም፣ የሚድሮክ ወርቅ ማዕድን በጣም ትልልቅ መሳሪያዎች፣ ትልልቅ ማሽነሪዎች፣ ትልልቅ የፋብሪካው ምርቶች፣ ወደ ፋብሪካው ግብዓት የሚሆኑ ምርቶች የሚገቡበት መንገድ እስካሁን ድረስ በጣም የፈራረሰ በጣም የሚያሳዝን ፒስታ መንገድ ነው ያለው። ከተማውም ብታየው በጣም በሚያሳዝን ሁኔታ በጣም ያረጁ በድሮ ከ ከቀዳማዊ ኃይለስላሴ መንግስት በፊት የተገነቡ ያረጁ ቤቶች ነው የምታየው እና በጣም ድክም ያለ ምንም ኢንፍራስትራክቸር የሌለው ንጹህ የመጠጥ ውሃ እስካሁን ድረስ ያላገኘ በኬሚካሉ ምክንያት ሰዎች በጣም በበሽታ እየተጎዱ ያሉበት ከተማ ነው። ሚድሮክ ወርቅ ኃላፊነቱ የተወሰነ የግል ማህበርም ሆነ የሚድሮክ ኢትዮጵያ በሚቀርቡባቸው ወቀሳዎች ላይ አስተያየታቸውን እንዲሰጡን ያደረግነው ሙከራ አልተሳካም። ኩባንያው ማህበራዊ ኃላፊነቱን ለመወጣት ለሻኪሶ ሁለተኛ ደረጃና መሰናዶ ትምህርት ቤት ለለገደን ቢሽ አኪሶ ቴክኒክና ሙያ ተቋም የወረዳው የፍትህ ቢሮ እና የወረዳው ፖሊስ ጽፈት ቤት እርዳታ ማድረጉን የሚጠቁም መረጃ በድረገጹ ሰፍሯል። የወርቅ ማምረቻው የሚጠቀምበት ኬሚካል በነዋሪዎች እና እንስሳት ላይ አድርሷል ስለተባለው እክል ግን ምላሽ ማግኘት አልቻልንም። የሻኪስ ሰዋ ነዋሪ ኩባንያው ከዚህ ቀደም በጉዳዩ ላይ የቀረበለትን ጥያቄ ማስተባበሉን ያስታውሳሉ። ሚዶክ ከዚህ በፊት መጥቶ ጥያቄ አቅርቦ ነበር። ነገር ግን ውሸት መሆኑን መት የገለጹት እስካሁን አካባቢ ላይ ያለው ነገር እንደ ካዱ ነው ያሉት። እስካሁን የከተማው አስተዳደርም ጥያቄው ህዝቡ ሲጠይቀው ከአቅሜ በላይ ነው የሚለው ለሚመለከተው አካል አቀርባለው እያለ ነው እስካሁንም የቆየው። ሚድሮክ ለወርቅ ማምረቻ የተሰጠው ፈቃድ መታደሱን የሚገልጽ ደብዳቤ በማህበራዊ መገናኛ ዘዴዎች እየተዘዋወረ ይገኛል። በቀድሞው የኢትዮጵያ የማዕድን የነዳጅና የተፈጥሮ ጋዝ ሚኒስቴር ሚኒስትር አቶ ሞቱማ መቃሳ ተፈረሙ የወጣ የተባለው ደብዳቤ ለኩባንያው ፈቃዱ መታደሱን የሚገልጽ ቢሆንም ዶይቼ ቨለ እውነተኛነቱን ማረጋገ ገጥ አይችልም። የሚድሮክ ፈቃድ መታደሱ በግልባጭ የተነገረው የኦሮሚያ ክልላዊ መንግስት የውሃ ማዕድንና ኤነርጂ ቢሮ የህዝብ ግንኙነት ኃላፊ አቶ አቡሌ አበጋዝ በጉዳዩ ላይ አስተያየት መስጠት የሚችለው የሚኒስቴር መስሪያ ቤቱ ነው የሚል ምላሽ ሰጥተዋል። የኢትዮጵያ የማዕድን የነዳጅና የተፈጥሮ ጋዝ ሚኒስቴር የህዝብ ግንኙነት ባለሙያ በበኩላቸው ጉዞ ላይ በመሆናቸው በጉዳዩ ላይ ምላሽ መስጠት እንደማይችሉ አስረድተዋል። ከዚህ ቀደም ትምህርት ቤቶች ተዘግተው ነዋሪው ሰልፍ ወጥቶ በኩባንያው ላይ የቀረቡ ጥያቄዎች በአካባቢው በሚገኝ የመከላከያ ሰራዊትና የፌዴራል ፖሊስ በሚወስዷቸው እርምጃዎች መቆማቸውን አቶ ይድነቃቸው ያስታውሳሉ። ጥያቄው ዘላቂ መፍትሄ ካላገኘ በኢትዮጵያ ባለው ነባራዊ የፖለቲካ ሁኔታ ሳቢያ ወደ ከፋ ግጭት እንዳያመራ ያሰጋቸዋል። ከመንግስትም ከመስሪያ ቤቱም ተቀምጦ ይሄንን ነገር በዘላቂነት መፍትሄ እንሰጠዋለን፣ ይሄ ይሄ ይስተካከላል፣ ይሟላል፣ የሴፍቲ አጠባበቁ አካባቢው በማይጎዳበት መንገድ ብሎ እንደዚህ የሚያወያያቸው አካል እስካልመጣ ድረስ ከዚህ በፊት ከነበረው ብሶ የሚገኝ ግጭት ውስጥ ሊያመሩ ይችላሉ ብዬ ነው የምጠብቀው እኔ። ምክንያቱም አሁን አገሪቱ ባለችበትም የፖለቲካ ሁኔታ ጥያቄዎች በብዛት ይነሳባቸዋል ተብለው ከሚታሰቡት የኦሮሚያ ክልሎች አንዱ እሱ ነው። ከዚህ በፊትም በተደጋጋሚ የፖለቲካ ጉዳዮች ይነሳሉ ተብሎ ስለሚታሰብ በተጠንቀቅ የተቀመጠ የመከላከያ ሰራዊት አለ እዛ አካባቢ። ህዝቡ ደግሞ ይሄን ጥያቄ ከመጠየቅ ወደኋላ አይልም። ወደ ግጭት ሊያመራ ይችላል የሚል ስጋት አለኝ እኔ።